የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ ሀያ ስድስት ሁለት ሺ አስራ አራት ዓመተ ምሕረት ዝግጅታችን ጀመረ። ጤና ይስጥልኝ! ክቡራትና ክቡራን አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ከምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ከ195 ሺህ በላይ ሰው መፈናቀሉን የክልሉ የመንግስት ኮሚኒኬሽንስ ኃላፊ ገልጸዋል። በምስራቅ ወለጋ ብቻ 199,491 ሰው ከቤት ንብረቱ ተፈናቅሏል ማለት ነው። ሸኔ በሚሰነዝረው ጥቃት መንግስት ሰፋ ያለ ኦፕሬሽን እዛ አካባቢ በማካሄድ ይገኛል ማለት ነው። የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ኃይሉ አዱኛ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል፣ ሌሎችም ዘገባዎችን ይዘናል። በዚህ ምሽት አብራችሁን ቆዩ ዝግጅቶቻችንን ዌብሳይታችንና በፌስቡክ ላይቭ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሯ ብርሃን ኃይሉ፣ የዌብ እና ማኅበራዊ መገናኛዎች ፕሮዲውሰር አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ ነች። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን ስልጣናቸውን የለቀቁትን ጠቅላይ ሚኒስትር አብደላ ሐምዶክን ተከትሎ የሱዳን ዴሞክራሲ ደጋፊዎች ዛሬ ማክሰኞ ሌላ ትልቅ የሰላማዊ ሰልፍ ማድረጋቸው ተሰማ። መፈንቅለ መንግስቱ ከተካሄደበት ካለፈው ጥቅምት ወር ጀምሮ የፖለቲካ ሂደቱ ሽባ የሆነባት መሆኑ በሚነገርባት ሱዳን ውጥረቱ እየተባባሰ መምጣቱም ተመልክቷል። ከትናንት በስቲያ እሁድ ከስልጣናቸው የለቀቁት አብደላ ሐምዶክ በስልጣን ላይ ያሉትን ወታደራዊ ጀኔራሎችና የተቃውሞ ድምፃቸውን በማሰማት ላይ የሚገኙትን የዲሞክራሲ ደጋፊ ንቅናቄ አባላት ማግባባት አለመቻላቸውን ገልጸዋል። ባለፈው ቅዳሜ በደቡብ አፍሪካ ምክር ቤት ህንፃ ላይ ለደረሰው የእሳት አደጋ ተጠርጥሮ የተከሰሰው የ49 ዓመቱ ዛንዴሌ ክሪስመስ ማፌ ዛሬ ማክሰኞ ፍርድ ቤት ቀርቧል። ማፌ የተከሰሰው የእሳት ቃጠሎን በማድረስ ሰብሮ በመግባትና በስርቆት መሆኑ ተመልክተዋል። የደቡብ አፍሪካ ፖሊስ ተጠርጣሪው ማፌ በእጁ ከነበረው ተቀጣጣይ ፈንጂ ሰርቋቸዋል ከተባሉት ላፕቶፖችና ሰነዶች ጋር መያዙን አስታውቀዋል። የማፌ ጠበቃ ተከሳሹ ጥፋተኛ አለመሆኑን ተናግረዋል። በተቀጣጣይ ነገሮች እና ፈሳሾች ጭምር እየታገዘ የደረሰው ቃጠሎ የ138 ዓመት ታሪክ ያለውን የደቡብ አፍሪካ ምክር ቤት ህንፃን ጨምሮ በአካባቢው በሚገኙ ሌሎች የአዲሱ ምክር ቤት ህንፃዎች ላይ ጉዳት ማድረሱ ተመልክተዋል። የማሊ ተቃዋሚዎች ህብረት የማሊ ወታደራዊ መንግስት ከምርጫው በፊት የአምስት ዓመት የሽግግር ጊዜ መጠየቁን ዛሬ ባወጡት መግለጫ ተቃወሙ። ማሊ ውስጥ አንድ ዓመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ በተካሄደ መፈንቅለ መንግስት ስልጣን የጨበጠው ወታደራዊ መንግስት በዚህ ዓመት ምርጫ እንደሚካሄድ የገለጸ ቢሆንም አሁን ግን የምርጫው ጊዜ ከአምስት ዓመት በኋላ የሚካሄድ መሆኑን ማሳወቁ በአገሪቱ ተቃዋሚ የፖለቲካ ፓርቲዎች ዘንድ ተቃውሞ አስነስተዋል። ትናንት ሰኞ ኢራቅ ውስጥ በባግዳድ አውሮፕላን ማረፊያ አቅራቢያ በሚገኝ የዩናይትድ ስቴትስ ወታደራዊ ይዞታ አቅራቢያ ሲበሩ ነበር የተባሉት ሁለት መሳሪያ የተገጠመላቸው ድሮኖች ተመተው መውደቃቸው ተገለጸ። መግለጫውን የሰጡት የኢራቅ ደህንነት ባለስልጣናት በጥቃቱ የደረሰ ጉዳት አለመኖሩን ጠቅሰዋል። የድሮን ጥቃቱ ሊካሄድ የነበረው ኢራን እና ተባባሪዎቿ ኢራቅ ውስጥ የተገደሉትን የኢራን ጀኔራል ቃሲም ሶሌማኒን ሁለተኛ ዓመት በሚያከብሩበት ጊዜ መሆኑም ተመልክተዋል። ጀኔራሉ የተገደሉት በተመሳሳይ የአውሮፕላን ማረፊያ አቅራቢያ በፕሬዝደንት ትራምፕ ትዕዛዝ በተላለፈ የድሮን ጥቃት መሆኑ ይታወሳል። ዩናይትድ ስቴትስ በአገሪቱ ያሉትን የስጋ ሀብት ልማት አስመልክቶ እያሻቀበ ያለውን ገበያ የሚከላከል ምንም አይነት ውድድር ባለመኖሩ የግሉን ዘርፍ ለመደገፍ አንድ ቢሊዮን ዶላር ተመድባለች ሲሉ ፕሬዝደንት ባይደን ትናንት በሰጡት መግለጫ ተናገሩ። የባይደን ውሳኔ የመጣው አሜሪካ ውስጥ የበሬ የአሳማ ስጋና የዶሮ ሀብቶችን አምራችነት ጠቅልለው የያዙት ጥቂት ድርጅቶች ገበያውን በመቆጣጠራቸው በደንበኞቻቸውና አከፋፋዮች ላይ ዋጋ በመቆለል ትርፍ እያጋበሱ በመምጣታቸው መሆኑ ተመልክተዋል። ፕሬዚደንት ባይደን በንግግራቸው ካፒታሊዝም ያለ ውድድር ካፒታሊዝም አይደለም፣ ብዝበዛ ነው። በስጋና ዶሮ ኢንዱስትሪ ውስጥ የምናየውም ይህንን ነው ብለዋል። በቅርቡ በዋይት ሀውስ የተደረገው አንድ ጥናት እንደሚያሳየው እስከ 85 ከመቶ የሚሆነውን የአሜሪካን ከብቶችና ዶሮዎች ገበያ የተቆጣጠሩት አራት ድርጅቶች መሆናቸው ተገልጸዋል። የአንድ ቢሊዮን ዶላሩ ድጋፍ ገለልተኛ የሆኑ ሌሎች የግል ተቃዋማትን ተወዳዳሪነት እንዲያገዝ መሆኑም ተነግረዋል። በዓለም አምስቱ ሀያላን ሀገራት የኒኩለር ጦር መሳሪያ የበለጠ እንዳይስፋፋ ለመግታት ሊደርስ የሚችለውን የኒኩለር ግጭት ለመከላከል በጋራ ለመስራት መስማማታቸውን ትናንት ሰኞ ባወጡት የጋራ መግለጫ አስታወቁ። የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባላት የሆኑት በቡድን ስማቸው ፒ5 የሚባሉት አምስቱ አገራት ቻይና፣ ፈረንሳይ፣ ሩሲያ፣ እንግሊዝ እና ዩናይትድ ስቴትስ ባወጡት መግለጫቸው እንደዚያ ያሉ የጦር መሳሪያዎች መሰራጨት የሌለባቸው መሆኑን አበክረን እናምናለን ብለዋል። አገሮቹ ጨምረው የኒኩሌር ጦርነት የሚያሸንፉት ባለመሆኑ ጦርነቱ መቼውም ቢሆን መካሄድ የሌለበት መሆኑን እናረጋግጣለን በማለት ስምምነታቸውን አስረግጠው ተናግረዋል። ስምምነቱ የመጣው ከሀያላን አገራት ጋር የተደረገውን የኢራን የኒኩሌር ስምምነት የሚከልሰው ስብሰባ ትናንት ሰኞ በተደረገበት ወቅት ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የጀርመን ቻንስለር ኦላፍ ስኮሎዝ ከሞስኮ ጋር ያለውን ግንኙነት ለማደስ ከሩሲያው ፕሬዝደንት ቭላድሚር ፑቲን ጋር በዚህ ወር መገባደጃ ላይ ፊት ለፊት ተገናኝተው ሊወያዩ ማሰባቸው ተነገረ። አንዳንድ የጀርመን ከፍተኛ ባለስልጣናት ከወዲሁ በዚህ ወር ውስጥ ከሩሲያ አቻቸው ጋር ተገናኝተው በሩሲያና በዩክሬን ሳቢያ በአካባቢው በተፈጠረው ውጥረት ለመምከር ቀጠሮ ይዘዋል። ይሁን እንጂ የጀርመኑ መሪ ከሩሲያ ጋር የሚፈልጉት አዲስ ግንኙነት በኃይል አቅርቦት ፖለቲካና በዩክሬን ጉዳይ ላይ በመነጋገር ለመጀመር ማሰባቸውን የጀርመን መገናኛ ብዙሃን ዘግበዋል። የዩናይትድ ስቴትስና የሩሲያ ከፍተኛ ባለስልጣናትም ጥር 1ና 2 2014 ዓ ም ሩሲያ በዩክሬን ድንበር አቅራቢያ ስለገነባችሁና ስላሰፈረችው ከ100 ሺህ በላይ ጦር እንደሚነጋገሩ ተመልክተዋል። የምዕራባውያኑ አገሮች ባለስልጣናት ኔቶ ወደ ሩሲያ አቅጣጫ ወይም ወደ ምስራቅ አውሮፓ የሚያደርገውን መስፋፋት ያቁም ስትል ሩሲያ የምታስቀምጠውን ቅድመ ሁኔታ ለድርድር እንደማያቀርቡት ገልጸዋል። ይሁን እንጂ ትላልቆቹ የአውሮፓውያን አገሮች ከሩሲያ ጋር በሚያደርጉት የተናጠል ስምምነት ደስተኛ ያልሆኑት ትናንሽ የአውሮፓ አገራት ከሩሲያ ጋር በሚደረገው ድርድር እነሱም እንዲካተቱ እየጠየቁ ነው። የፊንላንድ ፕሬዝደንት ሁሉም የአውሮፓ አባል አገራት መደበኛ የኔቶ አባል ይሁኑም አይሆኑም የዩናይትድ ስቴትስና ኔቶ ከሩሲያ ጋር በሚያደርጉት የደህንነት ጉዳይ ድርድር ላይ መካፈል አለባቸው ብለዋል። የጀርመኑ ቻንስለርም የውጭ ጉዳይ ሚኒስትራቸውን ጨምሮ ከአገር ውስጥ የፖለቲካ ፓርቲዎች ሩሲያ በባህር ውስጥ አድርጋ ወደ ጀርመን ለማስተላለፍ ያሰበችውን የተፈጥሮ ጋዝ መስመር ስምምነት እንዳያጸድቁ ግፊት እያሳደሩባቸው ነው። የመካከለኛውና የምስራቅ አውሮፓ አገሮችም የቀድሞዋን የጀርመን ቻንስለር ሩሲያና ጀርመንን ለማገናኘት ለታሰበው ይህን የጋዝ መስመር እንዳያጸድቁት ሲወተውቱ መቆየታቸው ይታወሳል። የጣሊያኑ ጠቅላይ ሚኒስትር ማሪዮ ድራጊ ሩሲያ ዲፕሎማሲያዊ ድል ለመቀዳጀት የምታደርገው ማስፈራራት እንጂ ዩክሬንን አትወርም ማለታቸውም ተሰምቷል። በሩሲያ ጉዳይ ላይ በምዕራባውያን መካከል ልዩነት መፈጠሩ ሲገለጽ ትናንሾቹ የአውሮፓ አገሮች ትላልቆቹ የአውሮፓ አገሮች ከሩሲያ ጋር በሚያደርጉት ድርድር አሳልፈው ይሰጡናል የሚል ስጋት ያላቸው መሆኑም ተመልክተዋል። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ኤፍዲኤ ትናንት በሰጠው መግለጫ እድሜያቸው ከ12 እስከ 15 የሚደርሱት ታዳጊ ወጣቶች የፋይዘር እና ባዮቴክን የኮቪድ-19 የማጠናከሪያ ክትባትን መውሰድ እንደሚችሉ አስታውቋል። ኤፍዲኤ ጨምሮ እንዳስታወቀው የመከላከል አቅማቸው ደካማ የሆነው ከአምስት እስከ 11 ዓመት የሚደርሱ ሕጻናትም የማጠናከሪያውን ክትባት መውሰድ እንደሚችሉ አመልክቷል። ክትባቶቹን መስጠት የተፈለገው በከፍተኛ ሁኔታ የተስፋፋ በመጣው የኦሚክሮን ቫይረስ ሳቢያ ትምህርት ቤቶች እንዳይዘጉ በመስጋት መሆኑም ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅተዋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ ደረጀ፣ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ታህሳስ 26 2014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቱብ ላይም አለን። የተከበራችሁ አድማጮቻችን፣ የኮሮና ቫይረስን ስርጭት ለመግታትና ለመቆጣጠር እየተወሰዱ ባሉ እርምጃዎች ምክንያት የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ጋዜጠኞችና ሰራተኞች ለጥቂት ቀናት ከቢሮዎችና ከስቱዲዮዎች ርቀን የምንቆይ በመሆኑ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን በእነዚህ ቀናት ውስጥ በምስል እንደማይታጀቡ ከይቅርታ ጋር እንገልጻለን። ይሁን እንጂ የመጨረሻ ዜናዎችና መደበኛ ፕሮግራሞቻችንን በአማርኛ በአፋን ኦሮሞና በትግርኛ በመደበኛዎቹ በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ ጋቢናን በ19 እና በ25 ሜትር ባንድ አጭር ሞገድ በራዲዮ እንዲሁም በኢትዮሳት ሁሉንም ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ በሳተላይት በመደበኛዎቹ ሰዓቶች መከታተል ትችላላችሁ። በተጨማሪም ዌብሳይቶቻችንና የማኅበራዊ መገናኛዎች ገጾቻችን የተለመደ አገልግሎታቸውን እየሰጡ ይቆያሉ። ስለ መረዳታችሁና አብራችሁንም በመሆናችሁ ከልብ እናመሰግናለን። ክቡራትና ክቡራን በዚህ ምሽት ንግድና ማህበረሰብ በአፍሪካ የእድገት ዕድሎች ተጠቃሚነት ሕግና በኢትዮጵያ ከመርሃ ግብሩ መሰረዝ ጉዳይ ላይ ትንታኔ ይዘናል። ስለ ኢትዮጵያ የግብርና ምርት አቅምና አግሮ ኢንዱስትሪ ድክመትም የሚናገር ዘገባ አለን። አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከምሥራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች ከአንድ መቶ ዘጠና አምስት ሺህ በላይ ሰው ባለስልጣናቱ ሸኔ በሚሏቸውና ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች መፈናቀሉን የክልሉ የመንግስት ኮሚኒኬሽንስ ኃላፊ ለቪኦኤ ገልጸዋል። ከተፈናቃዮቹ መካከል አንዳንዶቹ ያፈናቀሉን የመንግስት ኃይሎች፣ ፋኖና የነጻነት ታጋዮች ነን የሚሉ ሸኔዎች ናቸው ሲሉ ከሰዋል። የኦሮሚያ ኮሚዩኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ስለዚህ መፈናቀል ለቀረበላቸው ጥያቄ ሲመልሱ ባለፈው ጥቅምት አማርኛ ተናጋሪ ጽንፈኞች ሲቪሎችን ገድለዋል። አሁን መፈናቀሉን ያስከተለውን ግድያ የፈጸሙት ግን የሸኔ ታጣቂዎች ናቸው ብለዋል። ታጣቂዎቹ ከዚህ ቀደም መንግስት የሚያነሳባቸውን ወቀሳ አይቀበሉም። በሌላ በኩል ምስራቅ ወለጋና ሌሎችም ዞኖች ውስጥ ያሉ ተፈናቃዮችን ለመመለስ እየሰራ መሆኑን የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ከሰላም ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረገችው ተደጋጋሚ ጥረት አለመሳካቱን ገልጻ ፀሐይ ዳምጠው ተከታዩን ዘግባለች። የሆሮጉድር ጉድሩ ወለጋ ዞን አሙሩ ወረዳ ነዋሪ መሆናቸውን የሚናገሩት አቶ ቀልቤ ሳዋቆያ የሚኖሩበት ወረዳ ውስጥ ከሚገኙ ስምንት ቀበሌዎች በጸጥታ ችግር ሳቢያ ነዋሪዎች መፈናቀላቸውን ይገልጻሉ። ገንደ ድደሚለመቀብ የአሙሩ ወረዳ ሀያ ሁለት ቀበሌዎች አሏት። ከዚህም በስምንቱ ቀበሌዎች ውስጥ ነዋሪ የነበሩ የኦሮሞ ተወላጆች ተፈናቅለዋል። የተፈናቀሉትም በአማራ ታታቂዎች ጥቃት ስለተፈጸመባቸው ነው። ለምሳሌ በሰሞላሞ፣ ያያ ድንጋብ፣ ያያ ጦቤ፣ ሰደንና ሰደን በርቀሌ ከሚባሉ የገጠር ቀበሌዎች የተፈናቀሉ ነዋሪዎች በጣም በመቸገር ላይ ናቸው። ልብስ እንኳን ሳይዙ ነው ከጥቃቱ የሸሹት። ብዙም ሞቷል። በህይወት የተረፈው ደግሞ በችግር ውስጥ ነው። የምስራቅ ወለጋ ዞን ነዋሪ መሆናቸውን ገልጸው ስማቸው ከመግለጽ የተቆጠቡና ተፈናቃይ መሆናቸውን የገለጹልን አንድ ግለሰብ አስተያየታቸውን ስሰጡ ምስራቅ ወለጋ ጊዳ አያና ወረዳ፣ አንገር ጉጤ አንድ ወዲድቾ ቀበሌው እኛ እዚያው ሁነን በቃ የጥይት በረዶ በላያችን ላይ እየፈሰሰ ወነግሸን የሚሉት ሊሙ ወረዳን ተቆጣጥሮት በቃ ይቺ ለምን አማራ አይወጣም? ለምን አማራ አይለቅም? የሚል የጥይት ውርጅብኝ ከረመብን። ድንበር ላይ ነን በቃ ራሱ ቀበሌም አቅሙ በላይ ሆኖ የሚደርስልን አከላጠል፣ ፖሊስ ብናመለክት የሚደርስልን አከላጠል። አሁን እዚህ ደረጃ ደርሰን፣ ይህ አዘመር ነው ቦቀሎ ራሱ አትሸረቅቁም ተብሎ አንድ እናት የአምስት ልጆች እናት በጥይት ካለችበት መጠው ገደሏት የታጠቁ ኃይሎች ያም ሬሳዋን የሰማን አላስነሳን ብለው በስንት ትግል በስንት ገበሬው ወጥቶ እየተታኮሰ ሬሳውን አንስቶ ለመቅበር ችሏል። ህዳር ሀያ ቀን ከብትን ዘርፋለን ብለው ቢያንስ አምስት መቶ በላይ ቁም ከብት ነርተን ነዳለን ሲሉ በዚያ በተደረገው ተኩስ ምክንያት አንድ ሰው አቁስለውብን ያው ዘረፋው ሳይሳካላቸው ሊሸሹ ችለዋል። እዛውን እዛው ቀበሌው ላይ አንድ ወደ ሁነን እዛው ቦታችን አንለቅም ብለን ነው በቃ እየተታኮስ ነው ያለ ነው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ ሀይሉ አዱኛ ከሁለቱ ዞኖች በርካታ ቁጥር ያላቸው ነዋሪዎች ከቀያቸው መፈናቀላቸውንና መዘረፋቸውን ያስረዳሉ። በምስራቅ ወለጋ ሚሸኔ የሚንቀሳቀስበት ወረዳዎች አሉ። በዛ አካባቢ እሱ በሚሰነዝረው ጥቃት ከቤት ንብረታቸው የተፈናቀሉ ንፁሃን አሉ ማለት ነው። በምስራቅ ወለጋ ብቻ አንድ መቶ ዘጠና ዘጠኝ ሺ አራት መቶ ዘጠና አንድ ሰው ከቤት ንብረቱ ተፈናቅሏል ማለት ነው። ሸኔ በሚሰነዝረው ጥቃት መንግስት ሰፋ ያለ ኦፕሬሽን እዛ አካባቢ በማካሄድ ይገኛል ማለት ነው። ባለፈው የአስቸኳይ ጊዜ አዋጁ ከታወጀ ወዲህ እስካሁን አምስት መቶ ዘጠና አምስት የሸኔ ታጣቂዎች ላይ እርምጃ ተወስዷል። እስካሁንም ደግሞ ወደ አራት ሺ ስምንት መቶ ሀምሳ የሚሆኑ የእሱ ሕዋስ የሆኑ መረጃ የሚያቀብሉ ሰዎችን ቁጥጥር ስር አውለናል። ወደ አምስት መቶ ሰባ አምስት የሚሆኑ የታጣቂዎችን ቡድን አባላትን የመማረክ ስራ ተሰርቷል ማለት ነው። ባለፉት ወራት ውስጥ ከሁለቱ ዞን ነዋሪዎች ላይ የመፈናቀል፣ ንብረት ዘረፋ፣ ቤት የማቃጠል እና ንጹሃንን የመግደል ተግባር በርትቷል ያሉት የወረ ጉድሩ ወለጋ ነዋሪ የሆኑት ስማቸው እንዳይጠቀስ የጠየቁ ግለሰብ ይህ ድርጊት ስፈጸም ማየታቸውን እና ሰለባ መሆናቸውን ጭምር ገልጸዋል። የተፈጠረው ነገር የታጠቁ ሰዎች ናቸው፣ በሰዎች ላይ ግድያና ጥቃት የፈጸሙት። መጀመሪያ ቤት እያቃጠሉ ነው የመጡት። በዚያም ሰዎችን እየገደሉ ሲመጡ ያዩ ሰዎች ቤታቸውን ሸሽተው ወጡ። ንብረትም ዘርፈዋል። አስራ አንድ ሰዎችንም ገለዋል። ከሞቱት ሁለቱ ቤት ውስጥ በእሳት ተቃጥለው ነው ሕይወታቸው ያለፈው። ይህ ኃይል የአማራ ኃይል ነው ብለው እየዛቱ ነበሩ። ሽምቡራማ ቀለም ያለው የልዩ ኃይል ደንብ ልብስም ለብሰዋል። እንደ ብሬንና ክላሽ ታጥቀው በአካባቢው ያሉ የአማራ ተወላጆችን ይዘው ፋኖ ነው ያዝ እያሉ ሲሉ እያየን ነበር። ሌላው ስማቸው ቢገለጽ ለደህንነታቸው ስጋት መሆኑን ገልጸው የምልሻ አባል መሆናቸውን የተናገሩት የወረዳው ነዋሪዎች ስለተፈናቀሉበት ሁኔታ እያስረዱ እዚ አካባቢ ያለ ችግር አሁን በአሁኑ ሰዓት ቢያንስ የሚያወረዳ አስር ቀበሌዎች አሉት። ከአስሩ ቀበሌዎች ያው የአኑ ዜሮ አንድ ቀበሌ ወረዳ መቀመጫ የሆነችው ከተማ ብቻ ናት እንጂ በሆነ ሸኒተር ነው ይታዝራሉ። እና ያው ህዝቡም ተፈናቅሏል በብዛት ከዘጠኝ ቀበሌዎች ውስጥ አሁን ከነገር ውስጥ ማለት ነው። እና ተጠልበው ነው ያለው በጣም አስቸጋሪው ሁኔታ ውስጥ ነው ያለው። ብቻ ግን ያው በቃ አሁን ሲደቅቀት በጣም አንት ነው ላሉ ያው መከላከያ እንዲገባ ተጠይቋል ይባላል። እስካሁን ግን እንመርጣል መከላከያ ግን ጥቃቱ ግን የደረሰ ነው። አሁን እማ እንግዲህ ወደ ወደ ሶስት ወር እየሆነ ነው መፈናቀሉ ከጀመሩ ማለት ነው። የሰሪሮት እየጠፋ ነው፣ ንብረት እየወደመ ነው፣ እየተዘረፈ ነው። መስክ ግን ምንም ድረስ የመጣ ነገር የለም። የሁለቱም ዞኖች ነዋሪዎች ባነሱት ቅሬታ ላይ የድርጊቱ ፈጻሚዎችን በተመለከተ አንዱ አካል ፋኖን፣ ሌላው ደግሞ የሸኔታጣቂዎችን አጣቂዎችን ይከሳሉ። በዚህ ጉዳይ ላይ ምላሽ እንዲሰጡን የጠየቅ ናቸው አቶ ሀይሉ ውሸት ነው። በሁለቱ ብሔሮች መካከል ግጭት ለመፍጠር የሚጠቀሙበት ፕሮፓጋንዳ ካልሆነ በስተቀር ከአማራ ክልል ገብቶ ጥቃት የፈጸመ አንድም ታጣቂ የለም ማለት ነው። ባለፈው ለእናንተ ሚዲያም እንደገለጽኩት በጥቅምት ወር አጋማሽ አካባቢ ምስራቅ ወለጋ ኪረሙ ወረዳ ላይ ሸኔ መጀመሪያ በአራት የአማራ ተወላጆች ላይ ጥቃት ፈጸመ። ከዛ መልስ ደግሞ እዛው አካባቢ ተወልደው ያደጉ የአማርኛ ተናጋሪ ሽፍቶች ደግሞ በኦሮሞ ላይ ጥቃት ፈጸሙ ማለት ነው። እነዚህ ሁለቱ ተመጋግቦ የእርስ በርስ ጦርነት ለማስነሳት የሚሄዱ ሁለቱንም ብሔሮች የማይወክሉ ቡድኖች መሆናቸውን ነው እንጂ ከዛ ከሌላ ክልል የመጣ የለም ማለት ነው። አቶ ኃይሉ አክለው የክልሉ መንግስት የተፈናቀሉትን ነዋሪዎች መልሶ ለማቋቋም እየሰራ ነው፣ አስፈላጊውን እርዳታ እያጓጓዘ ነው ሲሉ ገልጸዋል። የኦሮሚያ አደጋ ስጋት ስራ አመራርና የልማት ተነሺዎች ኮሚሽን አሁን ባለው መረጃ ከምስራቅ ወለጋ በሰላም ችግር ወደ ሁለት መቶ ሺ የሚጠጉ ሰዎች መፈናቀላቸውን ገልጸዋል። አቶ ገረመው ሊቃ የኦሮሚያ አደጋ ስጋት አመራርና የልማት ተነሺዎች ኮሚሽን ምክትል ኮሚሽነር ለተፈናቀሉ ዜጎች እርዳታ እያደረሱ መሆናቸውን ገልጸዋል። ምስራቅ ወለጋ፣ ምዕራብ ወለጋ፣ ሆሮ ጉድሩ እና የመሳሰሉትን ለይተን እነሱን ለመደገፍ ና ለመርዳት ስራ እየሰራን ነው ማለት ነው። ምሳሌ ምስራቅ ወለጋም ለአንድ ወር የሚሆን ወደ አስራ ዘጠኝ ሺ ሁለት መቶ ስልሳ ስድስት ቁንታል የሚሆን የደላቸው መሆኑን። ያን ብቻ አይደለም፣ ምዕራብ ወለጋም እንደዛው ቃሽማንዶ ጭምር ከባንበሴ አካባቢ የተፈናቀሉ ሰዎችም አሉ። ለነሱ የተቻለውን ዞኑ እንዲያደርስ በማድረግ በሌላው ደግሞ መጠባበቃ የዞኑ ዋና ከተማ ግንቢ ላይ እንዲቆይና ችግር ያለበት ቦታ ደግሞ እንዲሁ በማገዝ ይህንን ህዝብ ከችግሩ ማለፍ እንድችል የመስራት ስራ እንሰራለን። እየተከታተልን ያስፈላጊውን ድጋፍ የማድረግ ስራ እንሰራለን። ወደ ቀያቸው የመመለስ ሁኔታ አሁን በምናይበት ሰዓት፣ በተለይ በጸጥታ በምን ችግር ከቀያቸው የተፈናቀሉ ሰዎች በየቀኑ የተሻለ እና መረጋጋት ስታይ ወደ ቀያቸው ተመልሰው መደበኛ ስራቸውን ይሰራሉ። መንግስት አስተማማኝ ሰላም ለማስፈን ጥብቅ ስራ እየሰራ ነው። ይህንን ጉዳይ በተመለከተ ከሰላም ሚኒስቴር አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት በተደጋጋሚ በድርጊቱ ስከስ የነበረው የኢትዮጵያ መንግስት የሸኔ ታጣቂዎች የሚላቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩ ኃይሎች ድርጊቱን እንዳልፈጸሙ ገልጸው ሲያስተባብሉ መቆየታቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አመሰግናለሁ ፀሐይ፣ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ በተለያዩ አካባቢዎች የሚከሰቱ ግጭቶችን ለመፍታት ባህላዊ የግጭት አፈታት ስርዓትን ጥቅም ላይ እንደሚያውሉ የሰላምና የባህልና ስፖርት ሚኒስትሮች አስታውቀዋል። ባህላዊ የእርቅ ስርዓት ለሕብረ ብሔራዊ አንድነት በሚል መሪ ቃል ነባር የእርቅና የሽምግልና ባህልን ለወቅታዊ አገራዊ ችግሮች መፍቻነት ለማዋል ክህሎቱንም ለማሳደግ ያለመ አገራዊ የውይይት መድረክ ሐዋሳ ላይ ተካሂዷል። ዮናታን ዘብዴውስ ተከታትሎታል። የኢትዮጵያ የሰላም ሚኒስትር ደኤታ ዶክተር ስዩ መስፍን በአሁኑ ወቅት በአገር በቀል ባህላዊ የግጭት አፍታት ስርዓት ላይ መምከር ያስፈለገበትን አላማ ተናግሯል። ኢትዮጵያ ያለችበት ሁኔታ የሚታወቅ ነው። የተለያዩ አካባቢዎች ግጭቶች ይፈጠራሉ። እነኝን ግጭቶች ደግሞ ሰላማዊ በሆነ መንገድ መፍታት ያስፈልጋል። እነኝን ደግሞ ለመፍታት የግድ ሁሉም ነገር በዘመናዊ ስርዓት ብቻ ሳይሆን በምክክርና በድርድር በውይይት ችግሮችን መፍታት ይቻላል ብለን እናምናለን ይህን ደግሞ ለማድረግ የሀገር ሽማግሌዎች የባህላዊ ግጭት አፈታት ስርዓቶች እንዲሁም የሃይማኖት ስርዓቶችና አባቶች እንዲህ አይነት ነገሮችን እስካሁንም ሰፊ የሆነ የመፍታት የመምራት ማኔጅ ማድረግ ልምድ አላቸው። ይህን ልምድ ተጠቅመን ይህን ችግሮች መፍታት አሁን ወቅታዊና አስፈላጊ ነው ብለን ስላመን ነው። መንግስት ባህላዊ የግጭት አፈታት ስርአት በማበልጸግ ከዘመናዊ የግጭት አፈታት ዘዴ ጋር በማቀናጀት በሀገሪቱ ያለውንም ማንኛውም ግጭት ለመፍታት ስልት መቀየሱን ገልጧል። ከዘመናዊ የግጭት አፈታት ስርአት ይልቅ የባህላዊ የግጭት አፈታት ስርአቶች የማህበረሰቡን ችግር በማወቅ የማህበረሰቡን ችግር በመፍታት የማህበረሰቡን ቋንቋና ባህል በመምሰል ችግሩን መፍታት የሚችለው የባህላዊ ግጭት አፈታት ስርዓት ነው በሚል በፖሊሲ ደረጃም አካተን ቀርጸን እስከዛሬ ዛሬ ደስ ተግባራዊ ስናደርግ የነበረው ነው። አሁንም ደግሞ ይሄን አሁንም ካለው ነባራዊ ሁኔታ ጋር በማያያዝ ባህላዊ ግጭት አፈታት ስርዓቶች የኢትዮጵያን ችግር ከስር መሰረቱ እንዲፈቱ እስካሁን ድረስ ሲንከባለሉ የመጡ ያልተፈቱ መሰረታዊ ችግሮች አሉ። እነዚህ ችግሮች ደግሞ ለመፍታት እንዲሁ የሃይማኖት አባቶች የባህላዊ የግጭት አፈታት ስርዓት የሚመሩ ሽማግሌዎችና የተለያዩ አባቶችና እናቶች ያስፈልጋሉ ብለን ስላመንን ነው። የባህልና የስፖርት ሚኒስቴር ሚኒስትር ዴኤታ ወይዘሮ ወርቅነች ብሩ በበኩላቸው አገር በቀል እውቀቶችን በማሳደግ የችግር መፍቻ መሳሪያ ማድረግ እንደሚገባ ተናግሯል። በሐዋሳ ከተማ ዛሬ የተጀመረው ውይይት በሁሉም አካባቢዎች እንደሚደረግ ተናግረው ትኩረት እንዲሰጠው አሳስቧል። አገር በቀል እውቀቶች አካል የሆነው ባህላዊ የእርቅ ስርዓት በሰው ልጆች መካከል የሚፈጠሩ አለመግባባቶችንና ግጭቶችን በቀላሉ የሚፈታበት መሳሪያ ሆኖ ለዘመናት እያገለገለ ይገኛል። ባህላዊ ሽምግልና የሚታዩ ጉዳዮችን ስንመለከት አለመግባባቶችና ግጭቶችን ሰላማዊ መንገድ እልባት የሚያገኙበት የተቀደሰና ገንቢ ስርዓት ነው። በባህላዊ የእርቅ ስርዓት መንገድ በውይይትና በንግግር እንዲፈታና የማህበረሰቡን ዘመን ጠገብ አብሮነት እንዲቀጥል በማድረግ ሚናው ከፍተኛ ነው። በባህላዊ እርቅ ስርዓት እርቅ ከወረደ በዳይ እና ተበዳይ ከልብ ስለሚታረቅ የነበረው ማህበራዊ ግንኙነት እንዲቀጥል ያስችላል። ዘላቂ መፍትሄም ለመስጠት የሚያስችል በመሆኑ ችግሩን ለአንድና ለመጨረሻ ጊዜ እንዲፈታ ያደርጋል። የውይይቱ ተሳታፊ የነበሩት ከደቡብ ክልል ጋሞ ዞን የተገኙት የጋሞ አገር ሽማግሌዎች ተወካይ አቶ ተፈራ ኦይቻ እንዳሉት ባህላዊ የግጭት አፍታት ስርዓት ጥቅሙ እየበዛ ነው። ባህላዊ የግጭት አፈታት ስርዓት ለተፈጠረው ችግር መፍትሄ የሚሰጠው የችግሩን መንስኤ በማጥናት መሆኑንም ተናግሯል። ዋናው ግን የይቅርታ ልብ መላበስ ነው ሲሉም ተናግሯል። የዳሞ አባቶች በራሳቸው ቅድሚያ ከአካባቢያቸው ይነሳሉ። ግጭት የሚያስከትለውን ጉዳይ በማህበረሰቡ በተፈጥሮ ውይይት ይደረጋል። ይሄ የባህሉ ስርዓት ነው። ልክ አሁን ከዚሁ ጋር የአገሪቱን ደግሞ ሲናይ የአገሪቱ ግጭት መነሳቱ ያሳዝነናል። ግጭት ከተነሳ ለግጭት ምክንያት የሆነው ነገር ምንድን ነው? ለግጭት የሚያበቃው ምንድን ነው? ለምን ሰው ይጋጫል? የሚለውን መጀመሪያ ያጠና። በዚህ አግባብ እንግዲህ በአገርም የተፈጠረውን ከሌሎችም የእኛን የሚመሳሰል ባህል ካላቸውም ጋር በመቀናጀት ይሄን ባህል በማስፋት ከአገሪቱ ላይ ግጭት እንዲወገድ እንዲቀነስ፣ ከነጭራሹም እንዲጠፋ ጭምር እንታገላለን የሚል እምነት ነው ያለን። በኦሮሚያ ክልል የምዕራብ አርሲ ዞን አባገዳም ቃቤቱ አበ የሰው ልጅ አብሮ እስከኖረ ድረስ ግጭት አይቀረ መሆኑን ገልጠው ዘመናትን ተሻግሮ መጥቷል ያሉት ባህላዊ የእርቅ ስርዓት የማይፈታው ግጭት

ትልቅ በውይይቱ የተገኙት ሌላ ተሳታፊ የኢትዮጵያ የጥንት አባት አርበኞች ማህበር ፕሬዝዳንት ልጅ ዳንኤል መስፍንጆቴ ለባህላዊ የግጭት አፈታት ስርዓት ትኩረት ሊሰጠው ይገባል ብለዋል። መጀመሪያ ግጭት እንዳይኖር ያስፈልጋል። ግጭቶች በብዙ ጊዜ ዝም ተብለው ሲታዩ ያቺ ትንሿ ጭስ እሳት ትሆናለች። ያሳ አሁን በፊት ነው ማቆም መከላከል መቻል ያለብን። በየቦታው አባቶች አሉ ሽማግሌዎች አሉ፣ የእድሜ ባለጸጋዎች አሉ። እነዚህ ቀደም ሲል በባህል ያለውን ታሪክ እየተቀበሉ ስለሆነ ያንን ለልጆች እያስተላለፉ ቢሄዱ በተለይ በትምህርት ቤት። በምክክር መድረኩ ላይ ከሁሉም ክልሎች የተጋበዙ የአገር ሽማግሌዎች፣ የሃይማኖት አባቶች፣ የፌዴራልና የየክልል የሥራ ኃላፊዎች እንዲሁም የሰላም አምባሳደሮችም ተሳትፎበታል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ እንለፍ። በአፍሪካ ግዙፉ የከተማ ባለ አነስተኛ ገቢ ሰዎች መኖሪያ ነው በሚባለው ኪቤራ ሰፈር በኮቪድ ወረርሽኝ ወቅት ነዋሪዎች ከሰው አቅም ጋር ተመጣጣኝ በሆነ ክፍያ የአጣዳፊ ጊዜ አገልግሎት እንዲያገኙ ለማገዝ ያሰበ የማህበረሰብ ጤና ቡድን በወር በአንድ ዶላር ክፍያ የአምቡላንስ አቅርቦትን ጨምሮ ሌሎችም አገልግሎቶችን እየሰጠ ነው። ቪክቶሪያ አሙንጋ ከናይሮቢ ያጠናቀረችውን ዘገባ ሀብታሙ ስዩም ያቀርበዋል። እንደ ናይሮቢ ኪቤራ ያሉ ሰፈሮች ውስጥ የሚኖሩ የዕለት ገቢያቸው እጅግ አነስተኛ ለሆኑ ሰዎች የጤና ጥበቃ አገልግሎት ማግኘት እንዲህ ቀላል አይደለም። ምንም እንኳን በእነዚህ ጭርንቁስና የድህነት መንደሮች ውስጥ ሆስፒታሎችና ክሊኒኮችን የመሳሰሉ የመንግስትም ጭምር የጤና ተቋማት ቢኖሩም ዋጋቸው ግን ለነዋሪዎች የሚቀመስ አይደለም። ለአጣዳፊ ጉዳይ ደግሞ አምቡላንስ መጥራት ጨርሶ አይታሰብም። እዚያው ናይሮቢ ኪቤራ መንደር ተወልዶ ያደገው ሞሰስ ኦመንዲ ይህንን የከበደ ፈተና ለመጋፈጥ ወስኗል። የሰፈሩ ሰው በወር አንድ ዶላር በቋሚነት እየከፈለ የአምቡላንስና የጤና አገልግሎት ሊያገኝ የሚችልበትን መላም አስበ አምቡላንስ ካገኘህ ሆስፒታል በቀላሉ መድረስ ትችላለህ። እዚያ ከደረስክ በኋላ አናክምም ሊሉ አይችሉም። ምክንያቱም የሄድከው አጣዳፊ ጣልቃ ገብነት ለሚያስፈልገው ብርቱ ችግር ነው ያለው። የእንዲህ አይነቱ የአምቡላንስ አገልግሎት ተጠቃሚ ለመሆን 300 ሰው ተመዝግበዋል። አኔት አኩሞ አንዷ ነች። ባለፈው ዓመት አደጋ አጋጥሟት አምቡላንስ ውስጥ ሕይወቷን ያተረፈ እርዳታ እንዳገኘች ትናገራለች። የነበርኩበት ሁኔታ በጣም መጥፎ ነበር። ከባድ ራስ ምታት ነበረብኝ፣ እየደማሁም ነበር። የመጀመሪያ እርዳታ ባላገኝ ኖሮ ብዙ ደም ፈሶኝ እሞት ነበር። ይህንን የማህበረሰብ አገልግሎት ለትርፍ ያልሆነ ድርጅቶችና ሌሎችም አጋዦች ይደግፉታል። ይህ ሰው በጣም እንደሚያስፈልገው የሚገነዘበው አገልግሎት ነው። በእንዲህ አይነት ሕይወት ውስጥ የሚኖሩ ሰዎች ደግሞ አምቡላንስ ጨርሶ እንደማይጠሩ ትረዳለህ። ምክንያቱም ቢጠሩትም አይሄድላቸውም ወይም ሊከፍሉ የማይችሉትን ዋጋ ይቆልሉባቸዋል። አሁን በተቋቋመው የማህበረሰብ ጤና አገልግሎት ምክንያት አጣዳፊ እርዳታ ሰጪ ሰራተኞችና ቡድኖች ፈጥነው እንደሚደርሱላቸው የኪቤራ ነዋሪዎች እየተናገሩ ነው። አሁን ሲፈልጉ ቢያንስ የተሻለ አገልግሎት ያገኛሉ። አመሰግናለሁ ሀብታሙ። ተከታዩ ዘገባ ወደ ካሜሩን ይወስደናል። የፊታችን እሁድ በሚጀመረው የአፍሪካ ዋንጫ ግጥሚያዎች ላይ ለመገኘት ወደ የስታዲየሙ ለመሄድ ያሰቡ ደጋፊዎችና ተመልካቾች የኮቪድ-19 ክትባት እየወሰዱ መሆናቸውን የካሜሩን ባለሥልጣናት አስታውቀዋል። የዋንጫ ግጥሚያው አዘጋጆችና ታዳሚዎች ተከትበው ቢሆን እንኳ ወደ ስታዲየም ለመግባት የኮቪድ-19 ምርመራ አድርገው ከኮሮና ቫይረስ ነፃ መሆናቸውን የሚያረጋግጥ ሰነድ ማሳየት እንደሚኖርባቸው እያስጠነቀቁ ነው። ሞኪ ኤድዊን ኪን ዜካ ከአስተናጋጇ ካምሩን ዋና ከተማ ያውንዴ ያጠናቀረውን ዘገባ ኤደን ገረሞት አቅርበዋለች። በካሜሮን ያውንዴ በሚገኘው ሜሳሲ ሆስፒታል ፊት ለፊት የሞተር ሳይክል ታክሲ ሹፌሮች የኮቪድ-19 ክትባትን ለመውሰድ ተሰልፈዋል። ከእነሱ ውስጥ አንዱ የታክሲ ሹፌሮች ማህበር ምክትል ፕሬዝዳንት የሆነው የ29 ዓመቱ ጋብርኤል ኒዴዚ ነው። ኒዴዚ የአፍሪካ ዋንጫን ለማየት የሚችለው በመከተብ ብቻ መሆኑን ይናገራል። ክትባቱን የሚወስደው ስላመንኩበት አይደለም፣ በአውሮፓ የሚጫወቱትን የሴኔጋሉን ሳዲዮ ሜን የግብፁን አጥቂ ሙሐመድ ሳላህን ለማየት ነው። ስለ እነሱ ሰምቻ ያለው ግን አይቻቸው አላውቅም። ያለኝ እድል ይሄ ነው። ክትባቱን ወስዶ ወደ ሜዳ በመግባት እነሱን መመልከት ብዙ ሰው ክትባቱን እየወሰደ ያለው በአፍሪካ ዋንጫ ምክንያት ነው። ነደዚህ የታክሲ ሾፌሮች ማህበር የአፍሪካ ዋንጫን ለመመልከት ለሚሹ አባላቶቹ በነፃ እንዲከተቡ ሲያበረታታ መቆይቷል ይላል። እስካሁን ድረስም ሶስት መቶ የሚደርሱ የሞተር ሳይክል ታክሲ ሾፌሮች ክትባቱን መውሰዳቸውንም አስታውቋል። ሆቴሎች፣ ምግብ ቤቶችና የአውቶብስ መጓጓዣ ድርጅቶችም ስራ ስደተኞቻቸው የአፍሪካ ዋንጫ ለመታደም ወደ ካሜሮን የሚመጡ በሺዎች ከሚቆጠሩ ሰዎች ጋር ስለሚገናኙ እንዲከተቡ እያስገደዱ ይገኛሉ። የካሜሮን መንግስት ያለፈው ወር ላይ የእግር ኳስ ጨዋታው ለመታደም ወደ ስቴዲየም የሚገቡ ሰዎች የክትባት ካርድ እንዲያሳዩ መመሪያ አውጥቷል። ይህን ተከትሎም የእግር ኳስ ደጋፊዎችም ክትባቱን እየወሰዱ ነው። የአፍሪካ የእግር ኳስ ኮንፌዴሬሽን ካፍ ታዳሚዎች ወደ ስቴዲየም ሲመጡ ከክትባት ካርድ በተጨማሪም የ24 ሰዓት ዕድሜ ያለው ከኮቪድ-19 ነፃ የሚል የማረጋገጫ ወረቀት ይዘው እንዲመጡም መመሪያ አውጥተዋል። ይህንን ማድረግ ሳይችሉ ቀርተው የኮቪድ-19 የምርመራ ውጤት ላላመጡትም የእግር ኳስ ስቴዲየሞቹ በር ላይ የኮቪድ-19 ምርመራ የሚደረግ ይሆናል። ዶክተር ጂኦርጂስ አላኢን ኤቷሙንዴ ሙባላ በካሜሮን የማህበረሰብ ጤና ሚኒስቴር መስሪያ ቤት ውስጥ የወረርሽኝና የተላላፊ በሽታዎች ዳይሬክተር ናቸው። ካሜሩን ይህንን የአፍሪካ ዋንጫ በንጽህናና ጤናማ በሆነ መንገድ ለማካሄድ የክትባት ጣቢያዎችን ቁጥር ከማሳደግ በተጨማሪም እጅግ ብዙ የኮቪድ አስራ ዘጠኝ ክትባቶች ከቻይና ከአውሮፓና ከአሜሪካ እንዲገቡ አድርጋለች። ወደ ክትባት ጣቢያ የሚመጡ አብዛኞቹ ሰዎችም የሚከተቡት ይህንን የአፍሪካ እጅግ የሚከበር ውድድር ለመመልከት እንደሆነ እየተናገሩ ይገኛሉ። ወደ ካሜሩን የእግር ኳስ ጨዋታውን ለመታደም በአየር በየብስና በባህር መጓጓዣዎችን ተጠቅመው የሚገቡ ደጋፊዎች፣ ተጫዋቾችና ባለስልጣናት በሙሉ የኮቪድ አስራ ዘጠኝ ምርመራ እየተደረገላቸው ሲሆን ቫይረሱ የተገኘባቸውም ወደ ሆስፒታሎች ለሕክምና እየተወሰዱ ነው። ይሁንና እስካሁን ድረስ ምን ያህል ደጋፊዎች፣ ተጫዋቾችና ባለስልጣናት ላይ ቫይረሱ እንደተገኘ ይፋ አልተደረገም። አመሰግናለሁ ኤደን። ወደ ተከታዩ ዘገባ እንለፍ። ባለፈው የአውሮፓ ዓመት ማጠናቀቂያ የፕሬስ መግለጫ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሀገሪቱ ስላደሰቻቸው የባህር ማዶ ትብብሮች ይፋ አድርገዋል። በተጨማሪም ዩክሬን ድንበር አቅራቢያ ያለውን የሩሲያ ወታደራዊ ክምችትና አፍጋኒስታን ውስጥ እየጨመረ ያለውን ሰብዓዊ ቀውስ የመሳሰሉ የውጭ ፖሊሲ ተግዳሮቶችንም ዘርዝረዋል። ዲፕሎማቲክ ሪፖርተራችን ሲንዲ ሴይን ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል። ወሳኝ ክስተቶች የተስተናገዱበትን አንዳንዴም የመረጋጋት ርቆት የነበረውን የአውሮፓውያኑን 2021 ዘመን መለስ ብሎ ለመቃኘት ስለ መጪው ዘመን እቅዶችም ለማብራራት ከሰሞኑ አንቶኒ ብሊንከን ከዘጋቢዎች ጋር ተገናኝተዋል። አብዛኞቹ ጥያቄዎች በዩክሬንና በሩሲያ በሚደገፉ ተገንጣይ ኃይሎች መካከል እየተደረገ ባለው ጦርነት ሩሲያ በሁለቱ ሀገራት ድንበር አካባቢ እያጠናከረች ስላለው የወታደሮች ስምሪት ያነጣጠሩ ነበሩ። ብሊንከን በድጋሚ ሞስኮ ሁኔታው እንድታረግብና ወታደሮቿን ከድንበሩ እንድታረቅ ጥሪ አቅርበዋል። ዩናይትድ ስቴትስ ከሞስኮና ከሌሎች የቀጠናው ባለድርሻ ሀገራት ጋር ለመነጋገር ዝግጁ መሆኗን ይህም በአውሮጳውያኑ ጥር ወር ላይ ሊከናወን እንደሚችል ብሊንከን ተናግረዋል። እኛ ዲፕሎማሲና ማረቅን አቀናጅተን በማከናወን እንገኛለን። ሁለቱም ተደጋግፈው የሚሄዱ ናቸው። እንደምታውቁት ፕሬዚደንት ባይደን ለመጀመሪያ ጊዜ ከፕሬዚደንት ፑቲን ጋር በጄኔቭ በተገናኙ ጊዜ የእኛ ጠንካራ ፍላጎት በተሻለ ሁኔታ የሚገመት የተረጋጋ ግንኙነት በዩናይትድ ስቴትስ እና ሩሲያ መካከል እንዲኖር መሆኑን ተናግረዋል። እናንተም በቦታው ነበራችሁ። ሩሲያ ግን ኃላፊነት በጎደለው የኃይል ድርጊቷ የምትቀጥል ከሆነ ግን የአጸፋ ምላሽ እንሰጣለን። ምላሻችንም የጠነከረ ይሆናል። ታሊባን ካቡልን በነሐሴ ወር ከተቆጣጠረ በኋላ በቅጡ ያልታሰበበትና በትርምስ የተሞላ እንደነበረ በሚነገረው ዩናይትድ ስቴትስ ከአፍጋኒስታን የወጣችበት መንገድ ቁጭት ይሰማቸው እንደሆነ ብሊንከን ተጠይቀዋል። እሳቸው በሁኔታው ላይ ያሉ ሐሳቦችን ለማንጸባረቅ በቂ ጊዜ እንደሚመጣ ጠቁመው ፕሬዚደንት ባይደን ዩናይትድ ስቴትስ አፍጋኒስታን ውስጥ ለ20 ዓመታት የቆየችበትን ፍልሚያ እንደሚያስቆሙ የገቡትን ቃል ማክበራቸው ግን መልካም ነገር መሆኑን ተናግረዋል። we knew this would be challenging ፈታኝ እንደሚሆን እናውቅ ነበር። አዎ ፈታኝ ነበር። ሰዎችን ከአፍጋኒስታን ከማውጣትና ወደ ሌሎች ስፍራዎች ከማጓጓዙ ዘመቻችን ለወደፊት የሚጠቅም ትምህርት ወስደናል። ይሁንና ከ20 ዓመታት በኋላ ለመጀመሪያ ጊዜ አንድም የዩናይትድ ስቴትስ ወታደር ዓመት በዓልን አፍጋኒስታን ውስጥ ያላሳለፈበት ዓመት ነው። ሦስተኛውን የአሜሪካ ወታደሮች ትውልድ እንዲዋጋና እንዲሞት ወደዚያ አንልክም። ብሊንከን የአፍጋን ሕዝቦችን ስቃይ ዩናይትድ ስቴትስ እንደምትረዳ ወደ ታሊባን መሪዎች እጅ ሳይሆን ወደ አፍጋኒስታን ኢኮኖሚ ብሎም ወደ አፍጋን ሕዝቦች ኪስ ዳግም ገንዘብ እንዲገባ የፋይናንስ ፈሰስ ለማድረግ ከአጋሮቿ ጋር በብርቱ እየሰራች መሆኑን አስታውቀዋል። አመሰግናለሁ ሀብታሙ። የተከበራችሁ አድማጮች የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ፕሮዲውሰሯ ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው ነች። ዋና አዘጋጅ ጽዮን ግርማ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አጠር ያለ ማስታወሻ በድጋሚ ላሰማችሁ። የተከበራችሁ አድማጮቻችን የኮሮና ቫይረስን ስርጭት ለመግታትና ለመቆጣጠር እየተወሰዱ ባሉ እርምጃዎች ምክንያት የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ጋዜጠኞችና ሰራተኞች ለጥቂት ቀናት ከቢሮዎችና ከስቱዲዮዎች ርቀን የምንቆይ በመሆኑ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን በእነዚህ ቀናት ውስጥ በምስል እንደማይታጀቡ ከይቅርታ ጋር እንገልጻለን። ይሁን እንጂ የመጨረሻ ዜናዎችና መደበኛ ፕሮግራሞቻችንን በአማርኛ በአፋን ኦሮሞና በትግርኛ በመደበኛዎቹ በ22 በ25ና በ31 ሜትር ባንድ አጭር ሞገድ ጋቢናን በ19ና በ25 ሜትር ባንድ አጭር ሞገድ በራዲዮ እንዲሁም በኢትዮሳት ሁሉንም ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ በሳተላይት በመደበኛዎቹ ሰዓቶች መከታተል ትችላላችሁ። በተጨማሪም ዌብሳይቶቻችንና ማህበራዊ መገናኛ ገጾቻችን የተለመደ አገልግሎታቸውን እየሰጡ ይቀጥላሉ። ስለ መረዳታችሁና አብራችሁም በመሆናችሁ ከልብ እናመሰግናለን። ክቡራትና ክቡራን፣ ወደ ተከታዩ ዘገባ አልፋለሁ። የህወሀት ታጣቂዎች ወሎ ዩኒቨርሲቲ ላይ አደረሱ የተባለው ጉዳት 15 ቢሊዮን ብር እንደሚገመት የዩኒቨርሲቲው ፕሬዚደንት ገልጸዋል። ፕሬዚደንቱ በአካባቢው ጦርነት ባልነበረበት ወቅት ታጣቂዎቹ ዩኒቨርሲቲው ላይ ከባድ መሳሪያዎችን እንደተኮሱና በወቅቱ እርሳቸውን ቢሮቸው ውስጥ እንደነበሩ ተናግረዋል። ትግራይ ክልልን በማስተዳደር ላይ የሚገኙ ባለስልጣናትና የህወሀት መሪዎች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም መሰል ክሶችን ሲያስተባብሉ መቆየታቸው ይታወሳል። ኬኔዲ አባተ ወደዚያው ተጉዞ ነበር ተከታዩን ዘግቧል። በአራት ካምፓሶች ከ30 ሺ በላይ ተማሪዎችን ተቀብሎ ሲያስተምር የነበረው የወሎ ዩኒቨርሲቲ የህወሓት ኃይሎች ከተቆጣጠሩት በኋላ በርካታ ንብረቶች ወድመዋል፣ የተወሰኑ ህንፃዎችም ፈርሰዋል። ወሎ ዩኒቨርሲቲ የቴክኖሎጂ ልህቀት ማዕከል ከነበሩ ዩኒቨርሲቲዎች አንዱ ሲሆን አሁን ላይ በአራቱም ካምፓሶቹ የነበሩት የላቦራቶሪና የወርክሾፕ ቁሳቁሶች ሙሉ በሙሉ በህወሓት ኃይሎች መዘረፋቸውንና መውደማቸውን የዩኒቨርሲቲው ፕሬዚደንት ዶክተር መንገሻ አየነ ገልጸዋል። ዲጂታል ቴክኖሎጂውን በማሳለጥ ረገድ በጣም ስታንዳርድ የሚባሉ የቴክኖሎጂ ላብራቶሪዎች፣ ኮምፒውተር ላቦች፣ ቨርቹዋል ላቦች እንዲሁም የቤዚክ ኢንጂኒሪንግ፣ ይሄ የሜካኒካል ኢንጂኒሪንግ፣ የሲቪል፣ የኤሌክትሪካል እነሱም ትልልቅ የወርክሾፖችና ላብራቶሪዎች ነበሩን። እንግዲህ በዚህ ጦርነት የወራሪው ኃይል አካባቢውን በተቆጣጠረ ማግስት እነዚህን ትልልቅ የወርክሾፕና የላቦራቶሪ ቁሳቁሶች በሙሉ እጅግ በሰለጠነ የሰው ኃይል እንደሆነ በሚለይ መልኩ አግዟቸዋል። በተለይ በአራቱ ሳይንስ ተቋማት ምርምርም መማር ማስተማሩም ስናሳልጥባቸው የነበሩ ላቦራቶሪዎችም እንደዚሁ ተዘርፈዋል ማለት ነው። በጣም የሚደንቀው ፓርት ያሉትን መውሰድ የቻለውን ቁሳቁስ መውሰዱ አንድ ነገር ነው። ነገር ግን የቀረው ደግሞ ተገጣጥሞ ታድሶ ተጠግኖ አገልግሎት እንዳይሰጥ አውድመዋቸዋል ማለት ነው። በተጨማሪም በዩኒቨርሲቲው የተለያዩ ህንፃዎች ላይ በከባድ መሳሪያ ጉዳት መድረሱን የሚገልጹት ፕሬዝደንቱ ዶክተር መንገሻ በአካባቢው ጦርነት ባልነበረበት ወቅት የህወሀት ኃይሎች ዩኒቨርሲቲውን ኢላማ እንዳደረጉና በወቅቱ እርሳቸውም በቢሮቸው እንደነበሩ ተናግረዋል። በተለይ በዚህ በደሴ በዋናው ግቢ ከዚህ ከጀርባ የምታዩት ህንፃን ጨምሮ የተማሪዎች ግራጁዌሽን ሆል የምንለው ምናልባት ወደ አራት ሺህ ተማሪዎች ማስተናገድ የሚችል ትልቅ አዳራሽ አለን። እሱን ዋናው ላይብረሪ የምንለውን እነዚህም ደግሞ ገና አካባቢውን ከመቆጣጠሩ ቀደም ብሎ ከባድ መሳሪያ ላይ በመጠቀም ዩኒቨርስቲው ላይ ከባድ ጉዳት አድርሷል። እኔ እውነት ለመናገር በተለይ ዋናው ላይብረሪ ፊት ለፊት ላይ የተተኮሰው መድፍ ሲተኮስ መጀመሪያ በር ላይ ያገኘውት ህንፃ ውስጥ ነበርኩኝ እና እዚሁ ባለንበት ገና የኢትዮጵያ መከላከያ ሰራዊት አላንሻ ሜዳ ወደ ኩታበራ አካባቢ ጦርነቱ በሚካሄድበት ሰዓት ነው ወደዚህ የተወረወረው እና አደለም ጦርነት ሊካሄድበት፣ እኔ ኦፊሴን ባለቀኩበት ጊዜ ነው ወደ ተቋሙ የሄቪ መሽን ዌፐኖችን ወደኛ ተቋም ታርጌት ያደረጉትና እዚሁ እያለን ነው የተመታው በዩኒቨርሲቲው። ከፍተኛ ጉዳት ከደረሰባቸው ህንፃዎች መካከል የዩኒቨርሲቲው የአስተዳደር ህንፃ ይገኝበታል። ይህን ህንፃ ጨምሮ በሌሎችም ህንፃዎች የሚገኙ በርካታ ቁሳቁሶች መውደማቸውን የተመለከትን ሲሆን የተቀሩት ደግሞ ስለመዘረፋቸው መዘረፋቸው የአካባቢው ነዋሪዎችም ገልጸዋል። የዩኒቨርሲቲው ተማሪና የአካባቢው ነዋሪ መሆኑን የነገረኝ ወጣት መሐመድ ሰይድ የህወሀት ኃይሎች ዩኒቨርሲቲውን ከተቆጣጠሩ ማግስት ጀምሮ የዩኒቨርሲቲውን የተለያዩ ቁሳቁሶች እየጫኑ ሲወስዱ መመለ መመልከቱን ይገልጻል። ከዚህም በተጨማሪ በአካባቢው መሰል ዘረፋ ማድረጋቸውንና እርሱም የዘረፋው ሰለባ መሆኑንም እንዲሁም እኔ በጊዜው እዚሁ ነበርኩኝ። እነሱ የገቡት አርብ ነው። አርብ ላይ በዚህ በዳገት ላይ ነው የገቡት። ጥቅምት 19 የገቡ ከቅዳሜ በኋላ እሁድን፣ ሰኞም፣ አክሰኞም ከዛ በኋላ በተሳቢ እያወጡ ጤፍ ምናምን እንደዚህ የተፈጩ ነገሮች ዱቄቶች አይተርፏቸውም። የግቢውን ጭነው በሸራ እየሸፈኑ ሲሄዱ እናያለን። በዚህ ደግሞ አስፋልት የሚንቀሳቀስ ግለሰብ ሲኖር ደግሞ ኪስ እየዳበሱ መኪና ምናምን ካገኙ ዳይሬክት እያስነሱ እየወሰዱ እናያለን። ይሄን ቅዳሜ ወደ ግለሰቦች ቤት መጥቶ እኔም እዛው ነዋሪ ነኝ እና እዚህ እዚህ ነው የሚማረው ነዋሪነት የምዝህኑ ቤት ገቡ። እኛን እያንገላቱ፣ ወታደር ናቸው ወይ ወታደር አለሁ እያሉ። እኔ አሁን ለምሳሌም ተመራቂ ተማሪ ነኝ። የሪሰርች መስሪያ አርባ አምስት ሺህ ብር ነው እና ታብሌቴን እንዲሁም ላፕቶፔን ነው የወሰዱ ቤት የሕወሓት ኃይሎች ከዩኒቨርሲቲው ዘረፋ ሲፈጽሙ አይቻለሁ ያሉት ሌላው እማኝ ደግሞ በዩኒቨርስቲው የጥበቃ ክፍል ኃላፊ የሆኑት አቶ ሁሴን እድሪስ ናቸው። እነሱ ከገቡ በኋላ መኪና እያመጡ ተሳቢ ሲኖትራክ እያመጡ እንዳለ የዩኒቨርስቲውን ንብረት አሉ የሚባሉ ንብረቶችን እንዳለ እኔ እዛ ፊት ላይ ስራ የነበርኩ እየጫኑን የወሰዱት ጥርግ አድርገው የቀረ የለም ለዚህ ያሉ የሚባሉ እቃዎችን በሙሉ እየጫኑ እየሄዱ እዛ እያየሁ ነበር፣ በዛን ሰዓት ማለት ነው ያው በርቀት ያው ራሴን ደብቄ እያየሁ ነበር የተከታተልኩ። ትግራይ ክልልን በማስተዳደር ላይ የሚገኙት ባለስልጣናትና የህወሀት አመራሮች ለዚህ ክስ በቀጥታ ምላሽ ባይሰጡም ከዚህ ቀደም የተቋማት ውድመቶችንና የሰብአዊ መብቶች ጥሰቶችን በተመለከተ የሚቀርቡባቸውን ክሶች ሲያስተባብሉ መቆየታቸው ይታወሳል። ይሁን እንጂ በወሎ ዩኒቨርሲቲ ላይ በህወሀት ኃይሎች ተፈጽሟል የተባለው አጠቃላይ ዘረፋና ውድመት በገንዘብ 15 ቢሊዮን ብር እንደሚገመት የገለጹት የዩኒቨርሲቲው ፕሬዝደንት ዶክተር መንገሻ አየነ ለመልሶ ግንባታው ሁሉም አካል ድጋፍ እንዲያደርግ ጥሪ አቅርበዋል። የጉዳት መጠኑን በመለካት ወደ ገንዘብ ለውጠን ለሚኒስትሪያችን አስገብተናል። በአጠቃላይ የጉዳት መጠኑ ወደ 15 ቢሊዮን የኢትዮጵያን ብር የሚያክል ይሆናል። እግረ መንገዴን ማስተላለፍ የሚፈልገው አንዳች ሐቅ በእኔ ግምገማና መረዳት ኢትዮጵያን ማፍረስ ማለት የኢትዮጵያ ተቋማቶችን ማፍረስ ማለት ነው። ስለዚህ ይሄ ኃይል በቆየባቸው ጥቂት ጊዜያት በተለይ በሰሜን ወሎና ደቡብ ወሎ በደሴና ኮምቦልቻ ያንን ተግባሩን ፈጽሞ ወጥቷል። ሶ ይህን ኃይል የምንታገለውም በሱ ክንድ የኢትዮጵያ ተቋማቶች ወድመው ሊቀሩ እንደማይችሉ ማረጋገጥ የምንችለው ይህን ተቋም መልሰን በመገንባት ወደ ስራ በማስገባትም ጭምር ስለሆነ ማንኛውም አካል መሰረታዊ ሀሳቡ ጋር የሚሄድ ስለሆነ ተቋሙን መገንባት ኢትዮጵያን መገንባት ስለሆነ አስፈላጊውን ትብብር እንዲያደርግልን ጠይቃለሁ። ዩኒቨርሲቲው በሀገር ውስጥና በውጭ ለሚገኙ አጋር ተቋማት በጽሁፍ የድጋፍ ጥያቄ ማቅረቡንም ዶክተር መንገሻ ተናግረዋል። ጉዳት ከደረሰባቸው የዩኒቨርሲቲው ክፍሎች ውስጥ መሰረታዊ የሚባሉትን የምግብ ቤት፣ የተማሪዎች ማደሪያና የክሊኒክ አገልግሎት መስጫዎችን በአጭር ጊዜ ውስጥ በመጠገንና ግብዓቶችን በማሟላት ተማሪዎችን እስከ ሶስት ወር ባለው ጊዜ ውስጥ ለመቀበል መታቀዱንም ነው የገለጹት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ወደ ተከታዩ ቅንብር እናልፋለን። ንግድና ምጣኔ ሀብት። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአዲሱ የአውሮፓ ዓመት ከጃንዋሪ 1 2022 ዓ ም ጀምሮ ኢትዮጵያን ለአፍሪካ ሀገሮች ከታሪፍ ነፃ የሆነ የንግድ ድል ከሚሰጠው የአፍሪካ የእድገትና የተጠቃሚነት ሕግ አገዋ መርሃ ግብር ሰርዘዋታል። ውሳኔው በምጣኔ ሀብትዋ ላይ ሊያስከትል የሚችለውን ክፍተት ለማካካስ ኢትዮጵያ ፊቷን ወደ ቻይና ልታዞር ትችላለች የሚል አስተያየት እየተንሸራሸረ ነው። ቻይና በኢትዮጵያ ብቻ ሳይሆን በሌሎቹም የአፍሪካ ሀገሮች ምጣኔ ሀብት ውስጥ በምዕራባውያኑ ላይ የበላይነትን ለመቀዳጀት እየሰራች መሆኗን የምጣኔ ሀብት ባለሙያዎች ይገልጻሉ። ባለፈው ዓመት መገባደጃ ምዕራብ አፍሪካዊቱ ሴኔጎል ዋና ከተማ ዳካር ውስጥ የተካሄደውን 53 የአፍሪካ ሀገሮችና ቻይና የተሳተፉበትን የቻይና አፍሪካ ትብብር ርዕይ 235 እንደ ማሳያ የሚጠቁሙም አሉ። ደረጀ ደስታ ለንግድና ምጣኔ ሀብት ተከታዩን አዘጋጅቷል። በዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲ በቻይና አፍሪካ የፖለቲካ ስነ ምህዳር የሚያስተምሩ ጆሽ ሜዮ ባለፈው ወር ለአሜሪካ ድምጽ በሰጡት ማብራሪያ ዩናይትድ ስቴትስ በተወሰኑ የአፍሪካ ጸጥታና ደህንነት ጉዳይ ላይ አተኩራለች ይላሉ። ያ በመሆኑ ዩናይትድ ስቴትስ መላውን አፍሪካ ዘንግታ ቆይታለች ብለዋል። ሜዮ አያይዘውም አፍሪካውያን ዛሬ ዩናይትድ ስቴትስ የምታደርገውን ነገር የሚመለከቱት የቻይናን ተጽዕኖ ለመቋቋም የምታደርገው አጸፋ አድርገው ነው ብለዋል። እንደ አውሮፓ አቆጣጠር ህዳር 19 በአፍሪካው ጉብኝታቸው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናይጄሪያ ላይ በሰጡት ጋዜጣዊ መግለጫ እኛ በአፍሪካ ላይ ያለን ተሳትፎ፣ ከአፍሪካ አገሮች ጋር የምናደርገው ትብብር ስለ ቻይና ወይም ስለ ሌላ ሶስተኛ አገር የሚደረግ አይደለም። አንድ ላይ የምንሰራው አፍሪካ ላይ መዋለ ነዋያችንን በጋራ ማፍሰስ እንድንችል፣ አፍሪካ በህዝቧ ላይ መዋለ ነዋያዋንም እንድታፈስ ለማስቻል ነው ብለዋል። ጆሽ ማየው ግን አሜሪካ በአፍሪካ ላይ ያላት ዝና እየቀዘቀዘ መምጣቱን ይገልጻሉ። ድሮ የአሜሪካ የውጭ ጉዳይ ሚኒስትር አፍሪካን ሲጎበኝ ትልቅ ነገር ይጠበቅ ነበር። ዛሬ ግን ምንም የተፈጠረ አልመሰለም ብለዋል። ፕሮፌሰር መንግስቱ ከተማ የኢኮኖሚክስ ባለሙያዎች ማህበር ስራ አስፈጻሚ ናቸው። የቻይናን ፎረም አላማ እንዲሁም ለአፍሪካ በተለይም ለኢትዮጵያ የሚሰጠውን ጥቅም እንደሚከተለው ያብራራሉ። የቻይና ኢኮኖሚ የበላይነት ወይም ተጠቃሚነት በተለይ አሜሪካ ጋር ተፎካካሪ የሆነ የምትቀጥልበት ኢኒሺዬቲቭ ነው። ይሄ በሁለት ሺህ እንደ አውሮፓ አቆጣጠር ያሳት ጀምሮ አፍሪካ አገሮችን እና የአፍሪካ የህዝብ ሀብትን ጨምሮ አንድ ሆነው እየተንቀሳቀሱ ያሉት ማለት ነው። የዘንድሮ የዳታ የተነጋዱበት ስምንተኛ ጊዜ ገና የሚረ ይመስለኛል ና እንደተባለው ወደ ዘጠኝ የሚሆኑ የስራ ዘርፎችን እስከ ሀያ ሰላሳ አምስት አፍሪካ ውስጥ አቀናውናለው ብላ ያስቀመጠችበት ነው። በተለያየ እንደ አማራጭ የሚወሰድ ነው የሚሆነው። ለአፍሪካ ይመስለኛል ለጥሩ አጋጣሚ ይመስለኛል። በተለይ አሁን የእኛም ሀገር ካለበት ሁኔታ አንጻር ሁኔታ አሜሪካ ጋር እዚ የአጎዋ ስምምነት በመቋረጡ በሚሄድበት ጊዜ እንደዚህ አይነት የድጋፍ ዘርፍ ደግሞ ከሌላ ሀገር ሲታይ ጠቀሜታው የጎላ ሆኖ ሁኔ ማያጠቅላላል። ቻይና በአፍሪካ ውስጥ ተግባራዊ ልታደርገው ያሰበችው የምጣኔ ሀብትና የ አገልግሎት ዘርፎች ምን ምን እንደሆኑና ከሌሎች ሀገሮች በምን በምን እንደሚለይ ፕሮፌሰር መንግስቱ እንደሚከተለው ያስረዳሉ። አዎ እንግዲህ አሁን ዚህ የቻይና አፍሪካ ሀገራት ጋር ያላት ትብብር መልክ ሰፋ ያለ ነው። ይበትምት ልክ ከሌሎች ሀገሮች ጋር ካለው ስምምነት የሚለየው ብዙ መስትም ብዙ የስራ ዘርፎችን ያካተተ ነው። ለምሳሌ በጤናው ዘርፍ አለ። በጤናው ዘርፍ በአፍሪካ ሀገራት ወደ አስር የሚሆኑ ፕሮጀክቶችን አከናውናለሁ የሚል እቅድ አላት ትላለች። ፕሮጀክቶች በተጨማሪም ወደ አንድ ሺህ አምስት መቶ የሚሆኑ የራሷ የጤና ባለሙያዎች ወደ አፍሪካ ንሰታ የቴክኖሎጂ ሽግግሩን በዛው እንዲካሄድ የማድረግ እቅድ አላት። እዚ የጤና ዘርፋውን ቦታዊ ሁኔታ ጋርትሎ ለምሳሌ ከኮቪድ ጋር ወደ አንድ ቢሊየን የሚሆን የክትባት ለአፍሪካ ሀገር ሰጣለው ብላለች። ከዚህ ውስጥ ስድስት መቶ ሚሊዮኑን በዶኔሽን መልክ ሲሆን አራት መቶ ሚሊዮን አካባቢ ደግሞ አፍሪካ ውስጥ እንዲመረት አደርጋለሁ ነው የምትለው በዛ የአፍሪካን ሀገሮች የማምረት አቅምም የሚገነባ ነው የሚሆነው። ሌላው ይሄ የድህነት ቅነሳና የግብርና ልማት ዙሪያም ስራ እንደሚሰሩ ነው። ንግዱን የማሳለጥ ወይም የመጨመር እቅድ አላቸው። አሁን ወደ መቶ ቢሊዮን የሚሆን ዩኤስ ዶላር ምርት ነው ከአፍሪካ የምታስገባው የሚባለው። ቻይና ተቀራራቢ መጠን፣ ምናልባት ትንሽ ከፍ ያለውን ደግሞ ወደ አፍሪካ ትልካለችና ያ ተጠናክሮ እንደሚሄድ ነው ቀመጡት። ሌላው ይሄ የዲጂታል ቴክኖሎጂ ዙሪያም ብዙ ስራ እንደሚሰሩ፣ አረንጓዴ ልማት ዘርፍ ብዙ ስራ እንደሚሰራ፣ የአቅም ግንባታ በተለይ ደግሞ በአቅም ግንባታው ነበር። ከዚህ በፊት ሁለት አመት በፊትም የተጀመረ ነገር አለ። ለምሳሌ አፍሪካን ፕሮፌሽናሎች ወደ ሀምሳ ሺህ የሚሆኑትን ቻይና ውስጥ አሰለጥናለሁ የረጅም ጊዜ ስልጠና የፒ ኤች ዲ የማስተርስ ጨምሮ ሀምሳ ሺህ የሚሆኑትን ደግሞ አጫጭር ስልጠና ሰጣለሁ ብላ ጀምራ አይ ቲንክ ኢትዮጵያም ከዛ ዘርፍ ተጠቃሚ እየሆነችበት ያለው ነው። ብዙ ሰዎች ተልቀው እየሰለጠኑ ነው። አቅም ግንባታው ዘርፍ ይካተት ስራ አለ እንደዚህ የባህል ልውውጥ እዛችን በጋራ እንሰራለን የሚላለ የሰላምና የደህንነቱን ዙሪያ እንደዚህ ሰፋ ያለ ነው። በአጠቃላይ ይዘቱ ነው። የፕሮጀክቶችን ደረጃ አስመልክቶ የአሜሪካ ዩኒቨርሲቲ ምሁሩ ሜዮ አፍሪካ ውስጥ ዩናይትድ ስቴትስ በመሰረተ ልማቶች ላይ ያዋለችው መዋለ ንዋይ የሌለ ያህል የሚቆጠር ነው ብለዋል። ፕሮፌሰር መንግስቱም ቻይና ከምታወለው የመዋለ ንዋይ ውስጥ መሰረተ ልማት ትልቁን መሆኑን ይገልጻሉ። ከዚህ ውስጥ ምናልባት በዋናነት በዚህ በኢንፍራስትራክቸር የሚጠቀሰ ይሄ ሮደን ፕሌሽፕ የሚባለው የአፍሪካ ሀገራትን በመሰረተ ልማት የማስተሳሰር ከዚም አፍሪካ ጋር የማስተሳሰርበት ወደ አንድ ትሪሊየን ዶላር በመድጋ ምት ትልቁ ስራ ነው እና ይሄ ሀገራትን ተጠቃሚ ማድረጉ አይቀርም። ያው ዞሮ ዞሮ የትኛውም ሀገር ለድጋፍ ሲመጣ የራሱ ምን ጥቅም ተመልክቶ የሚገባ ቢሆንም የአፍሪካ ሀገርን በተወሰነ ደረጃ ጥቅሙ አዎንታዊ ነው ብዬ ነው ገምተው። በአሜሪካ ዩኒቨርሲቲ የመካከለኛው ምስራቅና እስያ ፕሮጀክት ዳይሬክተር ጆን ካላብሬስ ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ የአፍሪካውያን የቻይናን መዋለ ንዋይ አስመልክቶ የተለያየ አመለካከት ያላቸው መሆኑን ገልጸዋል የቻይና ኩባንያዎች የራሳቸውን ሰራተኞች ይዘው የሚመጡ ሲሆን ገበያውንም በርካሽ እቃዎች ያጠለቀልቁታል ይህ ደግሞ በተለይ በአነስተኛ የንግድ ድርጅቶችና ህብረተሰቡ ዘንድ ቅሬታን ይፈጥራል ብለዋል በዚህ የቻይናና የአገራቱ ግንኙነት የበለጠ ተጠቃሚው ማን ይሆናል በሚል ዙሪያ ማብራሪያ እንዲሰጡ የተጠየቁት ፕሮፌሰር መንግስቱ ይህን መልሰዋል። አዎ ሌላ ጎን ይኖረዋል። ቅድም እንዳልኩት የትኛውም ሀገር ዝም ብሎ ሀገር ልጥቀም ብሎ አይመጣም። የራሱን ጥቅም አስልቶ ነው የሚገባው እና አብዛኛው ተጠቃሚ የሚሆኑት እነሱ እንደሆኑ ይታወቃል። ግን አሁን እኛ ካለንበት የኢኮኖሚ ደረጃ አንጻር ምንም እንኳን የእነሱ ጥቅም የበዛም ቢሆን እኛ በተወሰነ ደረጃ ብንጠቀም ይሻላል ከሚል ነው ከምንም ይሻላል ከሚል ነው እንጂ ጉዳት ሊኖረው ይችላል። ግን እንደ ሀገር ደግሞ እኛም በጥንቃቄ መወሰን ያለብን ነገሮች ይኖራሉ። ማመዛ ያስፈልጋል የትኛው ሀገር የበለጠ ይጠቅማል የትኛው ይጎዳል የሚል ይሄ የጋራ ተጠቃሚነት የዊንዊን ሲትዌሽን በሚኖሩ መልክ በጥንቃቄ መሄድ ያስፈልጋል። ዘርፍን መምረጥ የሚያስፈልግ ይመስለኛል። በኔ በተለያዩ በተፈጥሮ ሀብት አካባቢ የሚደረጉ ነገሮች ላይ ጥንቃቄ ማድረግ ያስፈልጋል። አጠቃላይ ይሄ የንግዱ የመሳሰሉትን ማሳረቱ ብዙ የጎላ ጉዳት ላይኖረው ይችላል። የቻይና መዋለ ነዋይ እንደ አሜሪካ በአጣዳፊና ጊዜያዊ እርዳታዎች ላይ የሚውል ሳይሆን ለረጅም ጊዜ በሚቆዩ የመሰረ የመሰረተ ልማቶች ላይ የሚውል መሆኑም ተጠቅሷል። የቻይና መዋለ ንዋይ ከምንም ነገር ጋር ተያይዞ በቅድመ ሁኔታ የሚሰጥ አለመሆኑም ተመልክቷል። ፕሮፌሰር መንግስቱ አሁን ኢትዮጵያ ካለችበት ሁኔታ አንጻር የቻይና ጥቅም ጎልቶ የወጣ መሆኑን ከአገዋ ጋር አያይዘው ይገልጻሉ። አሁን አገሪቱ ያለበት ነገር ምናልባት ሁኔታውን ጎልቶ ያወጣ ነገር የሆነው እና እንደምታውቀው አሁን ከአሜሪካ ጋር የነበረውን አርች ፈድሮዘን ኦፖርቹኒቲ አክት የሚባለው ማቆምን ስትመለከት ያ የቆመንበት ምክንያት የስምምነቱን አካል አገሪቱ ቫዮሌት አድርጋ የራሳቸውን ኮንዲሽን አብሮ ስለሚያስቀምጡ ነው። የሆነ ድጋፍ በሚያደርጉበት ጊዜ ይሄን ካፍሪ ሲከፍቱ ሌሎች ነገሮች ደግሞ በራሳቸው አታች የሚያደርጉት ይሄ ፒኒቲቭ የሚሉት አይነት የመቅጣት ይሄን ካረች እንደዚህ ነው ካልሆነ ይሄንን ማቀጥላለሁ የሚል አይነት እርምጃ የሚ የሚከተሉ ሀገሮች ናቸው። አብዛኞቹ የምዕራባውያን ነገሮች ድጋፍም ስናይ ይሄኛው ግን የቻይና ብዙም የውስጥ ጣልቃ ላይ ከመግባቱ አንጻር በጣም ዝቅተኛ ዜሮ ነው ባይባልም ዝቅተኛ ከአርታ ገብነቱ ላይ በጣም ዝቅተኛ፣ ሌሎች ኮንዲሽኖችም አብዝቶ የማያስቀምጥ ከመሆኑ አንጻር እና አሁን ደግሞ አገሪቱ ካለችበት ሁኔታ አንጻር ሌሎቹ ሀገሮች ፊታቸውን ሲያዞሩ በተወሰነ ደረጃ አሁን ካለችበት ነገር ለመውጣት ደግሞ ይረዳል በሚል ይሄን አማራጭ ማለቱ ጥሩ ነው። በቻይና አፍሪካ ተሳትፎ ዙሪያ ሌሎች ባለሙያዎችን በመጋበዝ ወደፊት ቀጣይ ዘገባዎችን ለማዘጋጀት እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አመሰግናለሁ ደረጀ። ተከታዩም ዘገባ ከተመሳሳይ የምጣኔ ሀብት ርዕስ ጋር ያቆየናል። ኢትዮጵያ ለአትክልትና ፍራፍሬ የሚሆን በቂ የእርሻ መሬትና ተስማሚ አየር ቢኖራትም የፍራፍሬ ምርቶችንና ተዋጽኦችን ከውጭ ታስገባለች። የፓፓያና አቮኬዶ ውጤቶች የሆኑ ምርቶችን በእሽግ ጭማቂ መልክ እንዲሁም ሳሙናዎችንና ቅባቶችንም ጭምር ትገዛለች። ጥሬ ምርቶቿን ወደ ኢንዱስትሪ አስገብታ የመጠቀሟ ነገር ደካማ መሆኑ ግርምትን እንደሚፈጥርባቸው የሚናገሩ ብዙ አሉ። ሪፖርተራችን ምትኩ ፈቃዱ ወደ ምስራቅ ሸዋይቱ ዱግዳ ወረዳ ሄዶ አቮኬዶና ፓፓያ አምራች ገበሬዎችን አነጋግሮ ተከታዩን ዘግቧል። አቶ ተስፉዋጂ በክላስተር ተደራጅቶ አቮካዶና ፓፓያ ከሚያመርቱት ገበሬዎች አንዱ ናቸው። እርሳቸው እንደሚሉት መጀመሪያ እርሻውን የጀመሩት ከሀገር ውስጥ ገበያ አልፎ ለውጭ ሀገር ገበያ ለማቅረብ ነበር። ይሁን እንጂ ይሄ አልሆነም። ለሀገር ውስጥ ገበያ አቅርቦቱ ተግዳሮት የሚሉትን እንደሚከተለው ያቀርባሉ። ትልቁ ችግር የመሸጫ ቦታ የለንም። ደላላ ነጋዴ መጥቶ ተጫውቶብን ነው የሚገዛን። በአግባቡ መንግስት ችግራችንን ተረድቶ የመሸጫ ቦታ በቂ ቦታ ሊሰጠን ይገባል። መላ ኢትዮጵያ ላይ በቂ የሆነ የመሸጫ ቦታ ብናገኝ በማህበሩ መሰረት እያከፋፈልን ህዝባችንን እናጠግባለን። በቂ ምርት እኛ ኤክስፖርት ለማድረግ ነው ትልቅ እቅዳችን። ኤክስፖርት ለማድረግም ነው የተነሳ ነው አነሳሳችን። አቡጋሮም የተከልነው ፓፓይም የተከልነው ለኤክስፖርት ነው። ነገር ግን ኤክስፖርት እናደርጋለን ብለን ያምረት ነው። ምርት ከደረሰ በኋላ ግን ኤክስፖርት ማድረግ አልቻለም። ኤክስፖርት ማድረግ መቻል አለብን። ኤክስፖርት ማድረግ ካልቻልን ግን ምርታችን በአግባቡ ተነስቶ መሸጥና ወደ ገንዘብ መቀየር አለበት። ወደ ገንዘብ ለመቀየር የተዘጋጀልን አንድ እድል ነች። ቅዳሜና እሑድ ኦሮፍሬሽ የሚባል አዳማ ላይም አዲስ አበባ ላይም ተዘጋጅቶልናል። ያን እየተጠቀምን ነው። ነገር ግን አጥጋቢ አይደለም። አክሎ መንግስት በገባልን ቃል መሰረት ከረዳን የፓፓያና የአቮካዶ ተዋጽኦ ምርቶችን ለውጭ ሀገር ገበያ ለማቅረብ አቅሙ እንዳላቸው ይናገራሉ። አትክልትና ፍራፍሬን በተመለከተ ኢትዮጵያ በቂ አቅም አላት። የትኛውም ክልል ማምረት ይችላል። የትኛውም ገበሬ መስራት ይችላል። ኤክስፖርት ማድረግ እንችላለን። መንግስት ነው ያላመቻቸልን። መንግስት ካመቻቸልን ሜዲን ኢትዮጵያ የሚል ጁስ በፓፓይ ፣ በሙዝ ፣ በቲማቲም ፣ በአቮካዶ ፣ በማንጎ በተለያዩ አትክልትና ፍራፍሬዎች በትክክል አገራችንን ኢትዮጵያን ማስጠራት እንችላለን። ትልቅ አቅም አለን። መሬታችን ምቹ ነው። ለመስራት የተመቻቸ ነው። በጣም የሚገርሙት ጥሩ ጥሩ ባለሙያዎች አሉን። በመንግስት መሥሪያ ቤት በግብርና ደረጃ ብጥሩ አመራር የው። ዛሬ ምርታችንን አይታችሁታል እንዴት እንደሚያምር ኤክስፖርት ማድረግ የምንችልበት ደረጃ ላይ ነው ያለ ነው። እኔ እንደ ግል እንደ ማህበራችን ልናገር እንጂ እንደ ከተማችን እንደዚህ እንደ ሹቢ ገሞ ሹቢ ገሞ ይባላል የቀበሌ ገበሬ ማህበር። በዚህ ገበሬ ማህበር ውስጥ አልፎም ተርፎ በአርባ ቀበሌ ውስጥ እዚህ ወረዳ ላይ ዱግዳ ላይ ያለ ገበሬ ማህበር በጠቅላላ አምራች ነው፣ ደካሚ ነው፣ ጎበዝ ነው። ጥሩ ጥሩ ሰራተኛ ያለበት አገር ነው። ልክ እንደዚህ ኢትዮጵያ ውስጥ ብዙ ባለሙያዎች አሉ። ረዳት ፕሮፌሰር በያን አህመድ የግብርና ምጣኔ ሀብት ባለሙያ ናቸው። ኢትዮጵያ በቂ የእርሻ መሬትና ተስማሚ አየር እያላት የአትክልትና ፍራፍሬ ምርቶችን ለምን ከውጭ ሀገር ታስገባለች ብለን ለጠየቅናቸው ጥያቄ የሚከተለውን ብሎናል። ፍራፍሬውን ፕሮሰስ የሚያርገው ኢንዱስትሪ ወይም ፋብሪካ ብዙም ኢትዮጵያ ውስጥ የለም ያሉት በቁጥር አምስት የማይበልጡ ናቸው። ሁለተኛ ደግሞ አቅርቦት ችግር አለ። የአቅርቦት ችግር አለ። የእነሱን አቅርቦት ሌላ ደግሞ የፍራፍሬ ሁኔታ ራሱ ፍራፍሬ አንድ ወቅታዊ ነው። በዚህ ጉዳይ ላይ ሌላ ሀሳባቸውን የሰጡን የኦሮሚያ ኢንዱስትሪ ልማት ኮርፖሬሽን ኃላፊ አቶ ሲሳይ ገመቹ እንደ ኦሮሚያ ክልል የእርሻ ምርቶች ለኢንዱስትሪ አቅርቦት እንዲመቹ በክላስተር አደራጅቶ እየተሰራ መሆኑን ገልጾ የፓፓያና የአቮካዶ እርሻዎች ከእነዚህ አንዱ መሆኑ ይናገራሉ። በሀገራችን የኢንዱስትሪ ፓርኮች መስፋፋት በቅርብ ጊዜ ተጀምሯል። አሁን ደግሞ ኢንቴግሬትድ አግሮ ኢንዱስትሪል ፓርክ ወይም የተቀራጀ የግብርና ማዕከላት እየተሰሩ ናቸው፣ የተገነቡ ናቸው። በኦሮሚያም በአርሲ ነገሌ እና ዝዋይ መካከል ቡልቡላ በተባለ ቦታ እጅግ በጣም ትልቅ ቡልቡላ የተቀናጀ አግሮ ኢንዱስትሪያል ፓርክ እየተገነባ ነው ያለው ወይም ተገንብቷል። እዚህ ውስጥ ባለ ሀብቶች የገቡ ናቸው። አምራች ገበሬዎች ምርቶቻቸውን ለኢንዱስትሪ ለማቅረብ እንዳይቸገሩ በኦሮሚያ ክልል ውስጥ አስር የተመረጡ የአቅራቦት ቦታዎች ተሰርቶ ስራ ሊጀምሩ እንደሆነ የምናገሩት ደግሞ አቶ ሲሳይ ገመቹ ናቸው። አርሶ አደሮች እንግዲህ አርሶ አደሮቹና አርብቶ አደሮቹ ወደ ቡልቡላ እያንዳንዱ እዚህ ጋር ሊጀግሮ ስለሚችል ምንድን አንዱ ጅ የታሰበው በቅርብ ቦታ ከዚህ ቀደም በተለምዶ በአገልግሎት ህብረት ስራ ሲባል ነበሩ። አሁን በዩኒየን ለአሜሪካ ድምፅ ለተጠናቀረው ዘገባ ከአዲስ አበባ ምትኩ ፍቃዱ አመሰግናለሁ። ምትኩ ለዘገባው የተከበራቸው አድማጮች የምሽቱ ዝግጅቶቻችን ተጠናቀቁ። በፕሮዲውሰሯ ብርሃን ኃይሉ በዋና አዘጋጇ ጽዮን ግርማና በመላ ባልደረቦቼ ስም የምሰናበታችሁ ያስተናገድኳችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እባክዎ ራስዎን ከኮቪድ አስራ ዘጠኝ ከበሽታዎችና ከአደጋዎች መጠበቅ አይዘናጉ። ሰላም፣ ጤና አይስጥልኝ። በደና አደሩ።